የኢትዮጵያ መንግስት ዜጎቹ ወደ አገራቸው ሲመለሱ እነሱን ለማቋቋም የስራ እድል እንደሚፈጥርላቸው እንዲሁም የሚሰሩበትን መሬትና የገንዘብ ብድር እንደሚያመቻችላቸው በተደጋጋሚ ገልጸዋል። የሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ግርማ ሸለመ ባለፈው ሳምንት ይህንኑን አረጋግጠው ነበር። ብዙ የቆዩ ስደተኞች አሉ። የተወሰነ ጊዜ የቆዩ አሉ። በቅርብ ጊዜም እዛ ይሄዱ አሉ። ስለዚህ ምናልባት ጥሪት ያላቸው፣ ገንዘብ ያላቸው በተደራጅተው መንግስት የአጭር ጊዜ ስልጠና ሰጥቷቸው በዛ በገንዘባቸው ስልጠና ወስዶ የመሸጫና የማምረቻ ቦታ ተዘጋጅቶላቸው ላመረቱትም ደግሞ በቀጣይ የገበያ ትስስር ተፈጥሮላቸው እነዚህ ወጣቶች የሚያድጉበትን ሁኔታ የመፍጠር ከዛ ውጪም ደግሞ ምንም ጥሪትም ከሌላቸው የተለያዩ የብድር ተቋማት አሉ። ይህንን የብድር ተቋማት መንግስት በማመቻቸት ከነሱ ብድር ወስደው ስልጠና ወስደው በጠቃቅንና አነስተኛ ተደራጅተው በፈለጉት የሙያ መስክ ሰልጥነው ብቁ ሆነው ወደ ስራ እንዲገቡ የሚደረግበት ሁኔታ ነው ያለው። በ2006 ም ሆነ አሁን ወደ ኢትዮጵያ የተመለሱ ያሉበትን ሁኔታ እንዲያስረዱን አነጋግረን ነበር። በከሚሴ ነዋሪ መሆናቸውን የተናገሩት ግን ስማቸው እንዳይጠቀስ የፈለጉ አንድ ግለሰብ ከሳውዲ አረቢያ ከተመለሱ ገና ስምንት ቀናቸው መሆኑን ይናገራሉ። በሳውዲ አረቢያ ሁለት ዓመት መቆየታቸውን የሚናገሩት እኚህ ግለሰብ በፍየል ማገድ ስራ ላይ ተሰማርተው እንደነበሩም ለዶችቤሌ ተናግረዋል። ላለፉት ስምንት ቀናት ውስጥ መንግስት ምን እንዳደረገላቸው ሲጠየቁ ምንም ነገር የለም። ምንም ነገር ምንም ነገር፣ እኛ እኛ ምንም እንክብካቤ እናረጋለን ይባላል ይወራል። ምንም ነገር የተሰራው ነገር የለም። ዝም ብለን ተቀምጠናል እንግዲህ ያው እሱ እስካለ ድረስ ፈጣሪ እንትን እስካለ ድረስ ምንም ነገር የለም። እስካሁን ድረስ ስራም የለም ምንም የለም ምንም የሰማነው ነገር የለም። እዚህ ካለው ወጣት የበለጠ ምንም የምናደርግላቸው ነገር የለም ተብሏል። እንደውም ከዚህ በተረፈም ምንም ነገር የተደረገልን ነገር የለም። መንግስት በሀገሪቱ ላሉት ወጣቶች አስር ቢሊዮን ብር በመመደብ በጥቃቅንና አነስተኛ ተደራጅተው እንዲሰሩ እያደረግኩ ነው ሲል ተሰምተዋል። የከሚሴው ነዋሪ የዚህ እቅድ ድርሻ እንደደረሳቸው ሲጠየቁ ምንም ነገር የለም። የሰማ እስካሁን ድረስ የሰማነው ነገር የለም። እንግዲህ ወደፊት ምናልባት የታሰበ ደሆ እንጂ እስካሁን ድረስ ምንም እኛ ያየነው ነገር የለም። ያው ዝም ብለው መትን ተቀምጠናል። እንግዲህ እኛ ምንም ባለፈውም የዛን ጊዜም በሁለት ሺ ስድስት ነው ሁለት ሺ ምናምን አካባቢ ላይ በዛ በወጡ ጊዜም የመጡ አሉ፣ የራሴ ጓደኞች እራሱ አሉ። ምንም ነገር የተደረገላቸው ነገር የለም። ከውጭ እርዳታም ብዙ ብር ተገኝቷል፣ ግን ምንም የተደረገ ነገር የለም እስካሁን ድረስ። የኢትዮጵያ መንግስት ያው ያወራል እንጂ ይሄን ስራውን አይተገብርም። እኛ ከኢትዮጵያ መንግስት ምንም አንጠብቅ አንጠብቅም አሁንም አለ በ2006 ዓ ምረት ወደ ኢትዮጵያ ከተላኩት ውስጥ አንዱ ነኝ ያሉን የወልዲያ ነዋሪ ከአጭር ጊዜ በኋላ ወደ ሳውዲ ዳግም መመለሳቸውን ይናገራሉ። በሳውዲም በፍየል ማገድና ዳቦ መጋገር ስራ ላይ ተሰማርተው እንደነበሩም ይናገራሉ። ይሁን እንጂ ከአምስት ወር በፊት በሳውዲ ጸጥታ አስከባሪዎች ተይዘው ወደ ኢትዮጵያ መላካቸውን ጠቅሷል። አሁን በኢትዮጵያ የገንዘብ ብድርና መሬት እንደተሰጣቸው ይናገራሉ። አሁን እዚህ ቦታ ላይ ለመስራት ያስብ ነው ብሎኬት ለማምረት ነው። ተደራጅተን ትናንት በማህበር አንድ አምስት ስድስት ሆነ ተደራጅተን፣ አሁን ያው ስራ ላይ እየጀመርን ነው ያለ ነው። እኔ አሁን እያሳሰበኝ ያለው ምን መሰለህ? ስራ እንደዚህ በዚህ ሁኔታ የሚቀጥል ከሆነ በጣም ጥሩ ነው፣ የተሻለ ሊሆን ይችላል። ግን ዘላቂነት አይኖረውም። ገብተዋል። ብዙ ብዙ ችግሮች አሉ። አንደኛ በአብዛኛው እኛ አካባቢ ላይ ህብረተሰቡ ሙስሊም ነው። ብድሩ ከወለድ ነጻ የሚሆንበት ሊመቻችለት ነው። እርግጥ አሁን ከአስራ ስምንት ፐርሰንት ወደ ስምንት ፐርሰንት ወለዱ ዝቅ የተደረገበት ነገር አለ። ይሄ ጥሩ ጅማሬ ነው። በደቡብ ወሎ ተላላ ወረዳ አልጓም የምትባል የገጠር ከተማ ነዋሪ የሆኑት በ2006 ዓመተ ምህረት መመለሳቸውን ይናገራሉ። እጃችን ላይ በቂ ነገር ሳንይዝ የተመለስ ነው ግን እንደ እኔም ሆነ እንደ ሌሎች ጓደኞች እንደማያቸው በጣም ችግር ላይ ነው ያለ ነው። ኢትዮጵያ ውስጥ ከገባችሁ የስራ መመቻቸት አለ፣ ስራ ይመቻችላችኋል፣ የስራ እድል ይፈጠርላችኋል፣ በጣም ብዙ ብዙ ነገር ነው የተባል ነው። በዛም ላይ ተጠቃሚ እንሆናለን ብለን በጣም ጓጉተን ነበር። ምንም የሌለውን ወጣት ሳይሆን ያለው ወጣት ነው እየተደራጀ ያለው። የኢትዮጵያ መንግስት ምንም አይነት ድጋፍ አላደረገም። እንዲያውም የቀበሌ መታወቂያ ድረስ ነው የተከለከል ነው። ስሉም በዶችቤሌ የፌስቡክ ገጽ ላይ አስተያየታቸውን Колина.